በትናንትናው ምሽት የተጀመረ ቃለ ምልልስ ነው። የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት በትናንቱ ዕለት ማለት ከትላንት በስቲያ ረቡዕ ትጥቅ እንደታጠቁ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት የማምራታቸው ዜናና ክስተቱ የነበረ ሁኔታም አሁን ድረስ እያነጋገረ ነው የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ ከጠቅላይ ሚኒስትሩ በራሳቸውና በሌሎች ባለስልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታው የፈጠረውን አንደምታና ምንነት የሚገመግም ቃለ ምልልስ ነው። ለትንታኔው በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስን ቀድሞ የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪ፣ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር በሲቪል አስተዳደር ውስጥ ያገለገሉ ናቸው። በዚህ ረገድ በወታደራዊ ጎራ ደግሞ መጀመሪያ በቀዳማዊ ኃይለ ስላሴ የጦር አካዳሚ የጦር መኮንንነት ኮርስ የተከታተሉ ቀጥሎም በአየር ወለድና የኮማንዶ ትምህርቶች ልዩ ስልጠና የወሰዱ እንዲሁም በእስራኤል የአየር ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እንዲሁም ፎርት ቶማስ ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ ናቸው። እንደው ከጉዳዩ ጋር ያላቸውን ቅር ቤታ ለመጠቆም ነው ይህን የዘረዘር ነው። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ምላሻቸውንም አካተናል። በቅድሚያ ግን አሉላ ከሻለቃ ዳዊት ጋር የጀመረውን ቃለ ምልልስ ሁለተኛ ክፍል። ሻለቃ ዳዊት፣ እስኪ ቅድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከእነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከጠበቀው ይልቅ ቅድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስተትነቱ መሰረት እንዳለም ሆኖ በርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት? ልክ አመሰግናለሁ፣ አሉላ። ትክክል ጥያቄ ነው። እንግዲህ ባለቆቻቸው ደረጃ መልስ ማግኘት አይችሉም ማለት ነው። ስለዚህ ባለቆቻቸው ላይ እምነት ከሌላቸው ምን አይነት ሰራዊት ነው ያለን ብሎ ያስጠይቃል። ስለዚህ ይሄ ባህል መለወጥ አለበት፣ ሰራዊቱ በጠቅላላው መለወጥ አለበት ማለት ነው። እና እሳቸው ብቻ ጥያቄ የሚመልሱ ከሆነ በጣም አደገኛ ሁኔታ ላይ ነው ያለ ነው። ስለዚህ ነው እሳቸው በአጣዳፊ ይሄንን ጉዳይ በተዋረድ ወደ ታች ሁሉን ኢንፎርሜሽን ሰጥተውም ጥያቄዎች በወታደሩም በኩል ሆነ በሲቪሉም ሆነ በአስተዳደሩም በኩልሉ በዛው ደረጃውን ጠብቆ መመለስ የሚችሉበት አቅም እንዲኖራቸው ማድረግ አለባቸው። ያ አቅምና ያ መረጃ ያ እምነት ባለመኖሩ ነው እንግዲህ ብዙ ነገር ሊበላሽ የሚችሉ። አሁን ከሁሉ ነገር ሁላችንም ስንጽፍም ስንናገርም ለጠቅላይ ሚኒስትሩ ለሳቸውን አድሬስ የምናደርገው ይህ አግባብ አይደለም መቼም። እንደ ደንቡ ግን ቅድም እንዳልኩት የኢትዮጵያ ተስፋ በአሁኑ ጊዜ ያለው የኢትዮጵያ ሴኩሪቲ በአሁኑ ጊዜ ተንጠልጥሎ ያለው በእሳቸው ላይ ብቻ ነው። ይሄንን ኃላፊነት በቀላሉ አልገመቱትም፣ አያዩትም፣ ያውቁታል። ስለዚህ ያንን በመስጋትና በመፍራት ነው ቶሎ የምንሰጋው። እንግዲህ ይህንን ብለን ነው አሁን በተቻለ መጠን ተቋማት መጠናከር አለባቸው። አሁን እንዳልከው አንተ በተቻለ መጠን ኃላፊነት በየደረጃው መጠበቅ አለበት ያንን ኃላፊነት ለመ ዴሊጌት መሆን አለበት መሰጠት አለበት ኃላፊነቱ። ያንንም ኃላፊነት ለመውጣት በእያንዳንዱ ደረጃ በወታደርና ሙያን በሲቪሉም በራሳቸው መተማመን አለባቸው። እና እንግዲህ እንዴት ጊዜ ይወስዳል። ነገር ግን በአጣዳፊ እዛ ደረጃ ላይ አደርሰን በተቻለ መጠን በስርዓት ላይ የተመሰረተ መንግስት እንዲኖረን እንፈልጋለን እንጂ በግለሰብ ላይ የተመሰረተ መንግስት እንዳይሆን መጠንቀቅ ያስፈልጋል። አሉላ ሻለቃ ዳዊት፣ እስኪ ገራገሩን አሁንም ትንሽ ገፋ አድርገን እንሂድ። የከፋ ሁኔታ ሊያስከትል የሚችል ድንገት እንዳልሆነ እናስብና በእርግጥም ባለማወቅ የተደረገ ከሆነ በአንድ በኩል የጠቅላይ ሚኒስትሩ ቢሮ ለህዝብ ቅርብ የሆነ የህዝብ ሮሮ የሚሰማ መሆኑን ማሳየት አንድ ነገር ነው። ነገር ግን ሁሉም ጥያቄ ወደ እርሳቸው እንዲመጣ የሚታየው አዝማሚያ ምንም እንኳን ጅምርም ቢሆን እሳቸውስ ያን በር መክፈት አለባቸው ወይ? ለሲቪሉም፣ ለሰራዊቱም፣ ከሀገር ውስጥም፣ ከውጭም ከየትኛውም አቅጣጫ የሚመጡ ጥያቄዎች በቀጥታ ወደ እሳቸው መሄድ አለባቸው ወይ? መቼስ ነው ተቋማት መታመን የሚጀምሩት? ክፍሎች መታመን እና ኃላፊነት መውሰድ የሚጀምሩት? ትክክል ነህ አሉላ። እንግዲህ ይሄ የለመድነው ስርዓት ወይም በእኔም ትውልድ በአንተም ትውልድ ያየነው ሲመለሱ በረ ከከዛ በፊት መንግስቱ ኃይለማርያም ከዛ በፊት ንጉሱ ነበሩ። ስልጣን በጠቅላላ በአንድ ደረጃ ላይ ስለተከማቸ ሁሉ ሰው እዛ ካልደረስኩ ይላል። በንጉሱ ጊዜ በሳምንት አንዴ ለመሰለህ ችሎት ነበር። ማክሰኞ ማክሰኞ ነው መሰለ። የተወሰነ ቀን ይሄድና ሰው አቤት ይላል፣ ጉዳዩን ያቀርባል። ሁሉም ነገር ኦኬ ይባልና ውሳኔ ይሰጣል። ይሄ በግብታዊነትና በስነ ስርዓት የማይፈጸም ነገር የአምባገነኖች ጉዳይ ነው። ስለዚህ እኛ ወደ ዲሞክራቲክ ስርዓት እንሸጋገራለን ስንል ይሄንን ለህዝብ ማስለመድ የለብንም እና ለዚህ ነው እኔ እንዲመስለኝ የምፈልገው ምንድን ነው? ሰዎቹ ባለማወቃቸው፣ ወታደሮቹ አጠገባቸው ያሉ አለቆች ሊመልስሉን አይችሉም ብሎ በማሰባቸው ጠቅላይ ሚኒስትሩ ጋር ሄዱ ነው። ጠቅላይ ሚኒስትሩ ጋር ይሄዱ እነሱ ባለማወቅ በየዋህነት ልውሰደው፣ ሌላ ነገር የለም ብዬ ልውሰደው። ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣው ትም ሰው መገሰጥ ና ወታደሮችንም ካነጋገሩም ሌት ሸፈሰው በእዚህ ሰንሰለት ተከትላችሁ መሄድ አለባችሁ፣ ይህን ማድረግ ያለባቸው ብሎ ገስጸው፣ በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁ። እንግዲህ በደጉም ማስበው ይሄ ነው። ሌላ ነገር ደግሞ ካለ እኔ እንግዲህ ብዙ ነገር ይሄ ፖለቲካ ያለንበት ፖለቲካ ብዙ ነገሮች የሚሰሩበት ጊዜ ነው። የማናቃቸው ከጀርባ ያሉ ብዙ ኃይሎች እና ብዙ እንቅስቃሴዎች አሉ። እንግዲህ እሳቸው የበለጠ መረጃ አላቸው እንግዲህ ለሀገር የሚበጀውን በጤና በሰላም ይሄን ሽግግርና ይሄን አስቸጋሪ ጊዜ መወጣት እንድንችል ለሳቸው ፈርተን ለኢትዮጵያ ሰግተን ነው ይሄንን ምተቸው ተጠንቀቁ፣ ነው የምንላቸው። በቀላሉ ወታደር እንደ ወታደር ነው መያዝ ያለበት። እኔ ሻለቃም ቢሆን ኮሎኔሎችና ጀኔራሎች አለቆቼ በቀጥታ ልደፍራቸው የማልችል ኃይሎች ናቸው። እንደዛ ነው መታ የጦር ኃይል አዛዥ ናቸው እሳቸው በአፍሪካ ውስጥ ታላቅ የሚባል ሰራዊት አዛዥ ናቸው። ስንት መቶ ሺህ ሰራዊት፣ ሀይለኛ ሰራዊት አዛዥ ናቸው። የመቶ ሚሊዮን ህዝብ በላይ ህይወት የሚጠብቅ ጦር ሀይል አዛዥ ናቸው። ያንን ያህል ክብር ሊሰጣቸው ይገባል እንጂ አንድ መቶ ወታደር ሁለት መቶ ወታደር ተሰብስቦ ጥያቄ ስላለ ቤተ መንግስት ቀጥታ ከነጠ መንጃ ተሰልፎ ገብቶ ከእሳቸው ጋር መነጋገር የሚችልበት ሁኔታ መፈጠር የለበትም፣ መሆንም የለበትም። የመጨረሻ ጥያቄ ላስከትል። ሻለቃ ዳዊት ገራገሩን እንዶ በስህተት የተደረገ ነው የሚለውን በአንጻሩ ተመልክተናል። እንዲህ ያለው አካሄድ እርስዎ ደጋግሞ እንደገለጹት በወታደራዊ ስነ ስርዓት ፍጹም ተቀባይነት የሌለው የአንድ ሀገር መሪ በአግባብና በመሰረቱ የሚቀርቡ ጥያቄዎችን እንዲያስተናግድ ይልቁንም ደግሞ በጦር ሰራዊት ውስጥ የእዝ ሰንሰለት ያሉትን መከተል እንዳለበት ጠቁመዋል። በሌላ በኩል የተሳከረ ፖለቲካ የሚታይበት አንዳንድ ጊዜ አንዳንዶች በግል ደረጃም ቢሆን በመንግስት ውስጥ ከመንግስት ሌላ ሌላ መንግስት ሌላ ሀይል ያለ እስኪመስል ድረስ በአደባባይ የሚነገሩ ነገሮችን የምንሰማበትና የመንግስትም ታጋሽነት ከፍ ብሎ የታየበት አደገኛ ሁኔታ ነው የሚለው እያነጋገረ ያለበት ጊዜ ውስጥ ነን ያለ ነው እና እንዲህ ያለው ጅምር መዘዝ አያስከትልም ወይ? ፕሬሲደንስ የሚባለውን በግርድፍ እየመለስኩ ነው። በእርግጥ በተጨባጭ ምን አይነት እርምጃ እንደሚወስዱ አናውቅም። በአደባባይ የነገሩንን ምናልባትም ህዝቡን ለማረጋጋት ጭምር ሊሆን ይችላል የገለጹትን የተመለከት ነውና፣ በየትኛውም ደረጃ ቢሆን እንዲህ ያለው ሁኔታ አላስፈላጊ ነገር እንዲመጣ በር አይከፍትም ወይ? ልክ ነው ፕሬሲደንት እንዳልከው ነው። ፕሬሲደንት ይከፍታል። ይሄ ኦልሬዲ፣ አንዳንድ ፕሬሲደንቶች አሉ። በንጉሱ ጊዜ ነገ ሌላ የተደረገ የጥቂት ወታደሮች አመፅ ነው ተቀጣጥሎ ጠቅላላ ኢትዮጵያን የደርግ ለውጥ ያመጣው ያን ትንሽ ጥቂት አንድ ሻለቃ ጦር ነው ያንን እንቅስቃሴ የዛ ጊዜ የነገሌ ጦር እና ያ እንኳን ከዚህ ሁኔታ ጋር የሚወዳደር የሚታይም አይደለም። ምክንያቱም እኛ መንግሥት እንዲለወጥ አንፈልግም፣ ህዝቡ አይፈልግም። ጠቅላይ ሚኒስትር አብይ በምኑም ሆነ የሚፈለገውን ያህል መስዋዕትነት ከፍለን እሳቸው ስልጣን ላይ ቆይተው ይሄንን ሽግግር እንዲያሸጋግሩ ነው የምንፈልገው። የአብዛኛው ህዝብ ምኞት ይሄ ነው። ነገር ግን በአደባባይ የማይነገሩ ነገሮችም ሊኖሩ ይችላሉ። ግን ዋናው በአሁኑ ጊዜ ያለው እምነት ነው። አሁን ሰዎች የተጠቃቅመን ነገር የሚያነሳውና የሚያወራው የሚሰጋው ለምንድን ነው? ፍራጃይል በጣም የሚዋልል ሁኔታ ውስጥ ላለን ነው እንጂ መሰረት ከያዘ ሌላ ጊዜ ንግስ ይህን ያህል ጥያቄዎች ሁሉ አይነሱም። ስለዚህ እሳቸው መስጠት ያለባቸው ያ ፐርሰፕሽን፣ ያ በህዝብ መታየት ያለባቸውን ቅርጽ ማሳየት አለባቸው። ጠንካራ መሪ በአደባባይ ከጀርባ የሚያደርጉትን ነገር ስለማናቅ ሕዝብ የሚያውቀውን ነገር ካላሳዩ በስተቀር ጥንካሬያቸውንና አስፈላጊ የሚሆንበት ጊዜ ጠንካራ እርምጃ መውሰድ የሚችሉ ወሳኝ መሪ መሆናቸውን ሕዝቡ ሲያውቅ፣ አይ ግድ የለም እያለ የሚያደርጉትን ያውቃሉ ግድ የለም ይል ይችላል። ያንን ፍንጭ ማሳየት አለባቸው። ያንን ያልታየውን ነገር ማሳየት አለባቸው። ያ ጥንካሬ አላቸው ብዬ ነው ማምነው። ያንኛውን ጎን የኢትዮጵያ ሕዝብ ማየት ይፈልጋል። እነ ዳውድን ትላንትና በተሰጠ መግለጫ በጣም ጥሩ መግለጫ ወጥቷል። ያ መግለጫ ተግባራዊ ሲሆን ማየት ይፈልጋል ሰው። አንዳንድ ሰዎች ሳ እንደ ልብ የሚናገሩ ሰዎች፣ እነዚህን ሰዎች ጸጥ ሲያደረጉ ማየት ይፈልጋል ሰው። ከጀርባ ያደርጉት ይሆናል፣ ግን ሰውን ማየት አለበታ። አገራችን በጥሩ እጅ አለች፣ በቆራጥ ፍቅር ይቅርታ እና ካስፈለገን ደግሞ ጠንካራ እርምጃ መውሰድ የሚችሉ መሪ አለን ብሎ መመካት እንዲችል ያንን ጎን ማሳየት አለባችሁ ብያምናለሁ። መልካም። በዚህ ሀገር ሀገሩ በወታደሩ መንፈስ ሄደው ጥያቄ ባቀረቡ ብቻ ሳይሆን መቅረብ ባልሞከሩትም በውስጣቸው በያዙትም ስም ሊነሳ የሚችል አንድ ጥያቄ ላስከትል። በእርግጥ እነኚህ ወታደሮች በጠቅላይ ሚኒስትሩ ምላሽ እንዲያገኙ ያጡት ስር የሰደደ ችግር ከሆነ ጠቅላይ ሚኒስትሩ እንዳሉት ጊዜና ቦታ ጠቅሰው ለቀናት በቂ ምግብ እንኳን ያላገኙ መሆናቸውን ጠቁመዋል። የኢኮኖሚው መዳከም፣ ረዘም ላሉ አመታት የሙስና መንሰራፋት፣ መንግስት ያመነውን ዋቢ አድርጌ ነው ማነሳው። ሻለቃ ዳዊት፣ እነኚህ ሁኔታዎች በአገሪቱ ላይ ሊፈጥሩ የሚችሉት የኢኮኖሚ ጫናና የበጀት እጥረት ተደማምሮ ምናልባትም በተጨባጭ ወታደሩ መሰረታዊ ፍላጎቱን እንኳን ማሟላት የማይችልበት ሁኔታ ላይ ከሆነ የተወሰነ ክፍልም ይሁን በጠቅላላው የቀረቡት እውነትና ተጨባጭነት ያላቸው ከሆኑ ከነባራዊ ሁኔታዎች ጋር አዛምደን ቀደም ያለው በስህተት የሚታየው ፈተና የደቀነው ሁኔታ እንዳለ ሆኖ ለያሉት ችግሮችስ ቅድሚያ ቀድሚያ ተሰጥቶ እንዴት ነው መፍትሄ ማግኘት የሚችለው ይላሉ። አዎ መቼም ወታደር ስለሆነ አንድ ሰው መበደል አለበት ማለት አይደለም። ሰው ስለሆነ የሚያስተዳድረው ቤተሰብ አለው፣ መብት አለው። ያ መብቱን ማቅረብ የሚችልበት ስነ ስርዓት አለው ነው የምንለው። የግድ መብቱን አይጠይቅ አይደለም። ነገር ግን በመላው ኢትዮጵያ ውስጥ ችግር ስላለ ችግሩን እንካፈል ማለት ይቻላል። ነገር ግን ተነጥሎ ወታደሩ ብቻ አይደለም መስዋዕት መክፈል ያለበት። አብዛኛ ህዝብ የሚከፍለውን መስዋዕትነት ከወታደሩም ይጠበቃል ከተባለ ያንን ይቀበላል ወታደሩ። ነገር ግን ለምን እኛ የተለየ መንግስት ማድረግ የሚገባውን ነገር አላደረግንም ልንም ብለው የሚያቀርቡት ጥያቄ ካለ በስነ ስርዓት መቅረብ አለበት እንጂ የግድ ከሌላው ህዝብ የበለጠ ሰጠን ሳይሆን የኑሮ ውድነት ስላለ ይህም ስላለ ይህም ስላለ ይህን ብለው አግባብ የሆነ ጥያቄ መጠየቅ መብታቸው ነው። መሆንም አለበት ነገር ግን ስነ ስርዓት ይዞ ደግሞ እሳቸውም ደግሞ ጠቅላላ ሰራዊቱን ለተወሰነ ጊዜ ታገሱኝ፣ አንዳንድ መብቶችን እስካስከብርላችሁ አንዳንድ ነገር እስካደረግላችሁ ካሉ ሰራዊቱን ያነጋግሩ፣ መሪዎቻቸውን ያነጋግሩ። ነገር ግን አሁን እኛን ያሰጋን ምንድን ነው? ስነ ስርዓት አለመከተሉ ነው። ደግሞ የተወሰኑ ናቸው። የመላው ሰራዊት ድምፅ አይመስለኝም። የተወሰኑ ናቸው። ያ ስነ ስርዓት አለመኖሩ ፕሬስደንት እንዳልከው ፕሬስደንት ኖሮ ሌሎችን ደግሞ ተደጋጋሚ ነገሩ የተፈጸሙ መንግስትን እንዳያናጋ ስጋት ስለያዘ ነው። እኔ በዚህ መልክ ብቻ ነው ያየሁት። አይጠይቁም አይደለም፣ ምናልባት ስለማላቀው ውስጡን የሚያስጠይቅ ሁኔታ ሊኖር ይችላል። አላቀውም። ወታደሩ የተበደለው ነገር ይኖራል። ግን ያም ቢኖር አግባብ ባለው መንገድ ነው መጠየቅ ያለበት ማለት ነው። ሁሉንም አቅጣጫዎች የሚመለከቱ ጥያቄዎቻችንን ዳሰውልናል። በእርግጥም ተጨማሪ መረጃዎች እንደምናገኝ ተስፋ እናደርጋለን። ሻለቃ ዳዊት ወልደ ጊዮርጊስ በሲቪል መንግስት አስተዳደር ውስጥም በጦር ሰራዊት ውስጥም ለረዥም አመታት በማገልገል የነበሩትን የሙያ ልምድና እንዲሁም የወታደራዊ ሳይንስ ትምህርት መሰረት አድርገው ለቀረቡት ጥያቄዎች ለሰጡን አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አሉላ እንግዲህ በአለማወቅ አንዳንድ ነገር ይቅርታ ጠይቃለሁ፣ ግን ባሉን መረጃዎች መሰረት አድርጌ ነው የተናገርኩት እና ስለ ጥያቄ አመሰግናለሁ፣ ስለ ረዳኝም አመሰግናለሁ።